ቮይስ ኦፍ አሜሪካ የወላይታ ዞን አስተዳዳሪ አቶ ዳጋቶ ኩምቤና በእሳቸው መዝገብ ታስረው የነበሩ ሀያ ግለሰቦች በሁለት ሚሊዮን ብር ዋስ ተለቀዋል። በዋስ መለቀቃቸውን ተከትለው ዞኑ ወደ መደበኛ እንቅስቃሴ እየተመለሰ መሆኑን የዞኑ ነዋሪዎች በስልክ ለቪኦኤ ተናግረዋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። የደቡብ ክልል መንግስት አገር ለማፍረስ ከሚሰሩ ቡድኖች ጋር ከተመሳጥረው እያሴሩ ነው በማለት ባለፈው እሁድ ናሴ 3 2012 ዓ ም ከቀኑ 9 ሰዓት ገደማ ከአሰሯቸው 26 ግለሰቦች ውስጥ የወላይታ ዞን ዋና አስተዳዳሪ አቶ ዳጋቶ ኩምበን ጨምሮ 20 ሰዎች ትላንት ማምሻውን በዋስ ተለቀዋል። አቶ ዳጋቶ ኩምብና በእሳቸው መዝገብ ስማቸው የተዘረዘሩ ሌሎች 19 ግለሰቦች የሁለት ሚሊዮን ብር ዋስትና የተጠየቁ ሲሆን እያንዳንዳቸው አንድ መቶ ሺህ ብር አስዘው መለቀቃቸውን ከሀያዎቹ ውስጥ ወንድሙ ታስሮ የተፈታበት አስተያየት ሰጭ ተናግሯል። ትናንትና እንግዲህ እነሱ ዘጠኝ ሰዓት አካባቢ ፍርድ ቤት ሲቀርቡ ወዶ በጣም በጣም በህዝብ ተጨናንቃ ነበር። የዞኑ ከፍተኛ ፍርድ ቤት አካባቢ እንግዲህ ህገ መንግስቱን የመናድ የሚል ክትኔ ያቀረበው ማስረጃና መረጃ ስለሌለ በዋት እንዲለቀቁ የዋስ መብታቸው ተከብሮላቸው ሊለቀቁ ችለዋል። እንግዲህ የኔ ወንድም እዛ ውስጥ ነበር። የፍርድ ቤት ምክትል ለፕሬዚዳንት ነበረ። ያለመከሰስ መብቱ ሳይነሳ ነበር ፍርድ ቤቱ የቀረበው። ምንም የሚሰራ ነው ወንጀል የለም። ፖለቲካዊ ምላሽ ነው የሚፈልገው በሚለው ዲፔንድ አድርገዋል። ጉዳያቸው የታየው በወላይታ ዞን ከፍተኛ ፍርድ ቤት ሲሆን የተከሰሱበት ክስም ሕገ መንግሥትና ሕገ መንግሥታዊ ሥርዓትን በኃይል መናድ በሚል ነበር። የተወሰደው እርምጃ ፖለቲካዊ ነው፣ የአጠፋነው ነገር የለም ሲሉ መከራከራቸውም ተገልጧል። በዋስ መለቀቃቸውን ተከትሎ የተጠየቀ ይግባኝም የተቆረጠም ቀጠሮ እንደሌለ ተናግረው ይሄ ነው የተባለ ብይንም እንዳልተላለፈ ተናግሯል። አሁን በዚህ ሰዓት ቢሮዎች ተዘግቶ ነው ያሉት። ዞናይ ታልማት ማህበርም ታሽጓል። ዞን መስሪያ ቤቶችም ታሽገዋል። ስለዚህ በዚህ ሰዓት እነሱ ወደ ስራ አልተመለሱ፣ ማህበረሰቡን የማረጋጋት ስራ እየሰሩ ናቸው። በዋስ መለቀቃቸውን ተከትሎ ዞኑ ወደ መደበኛ እንቅስቃሴ እየተመለሰ መሆኑንም የዞኑ ነዋሪዎች በስልክ ለቪኦኤ ተናግሯል። እንግዲህ ለእነዚህ ተቋማትና ለኃላፊዎቻቸው መራር ሰጥተው ነበር። ወዲያው በንጋታው ተቋርጦ የነበረው የትራንስፖርት አገልግሎትን፣ የተለያዩ የህዝባዊ ተቋማት፣ ባንክን የመሰሉ ተቋማት፣ ሌሎችም ሆቴሎችም ክፍት ሆኗል። ህዝቡም በሰላማዊ መንገድ እየተንቀሳቀሰ ነው። ግን ሶዶ ላይ አሁንም የኢንተርኔት ኮኔክሽን አልተለቀቀም። የደቡብ ክልል መንግስት አስተያየት ለማካተት ለክልሉ ሰላምና ጸጥታ ቢሮ ኃላፊ በተደጋጋሚ ልክ ብንደውልም ባለማንሳታቸው ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።